የአፍሪቃ የጋራ ፓስፖርት ይፋ የተደረገው የክፍለ ዓለሙ ዜጎች ያለ ይለፍ ፈቃድ በነፃ መዘዋወር እንዲችሉ ሀሳብ በቀረበ በ25 ዓመቱ ነው። በአፍሪቃ ህብረት ባለስልጣናት እምነት ፓስፖርቱ ስራ ላይ መዋል ሲጀምር አፍሪቃ የህዝቦቿን ልዩ ስጦታ፣ ክህሎትና የሰራተኛ ኃይል ያለ ዝውውር ገደብ መጠቀም የምትችልበት እድል ይፈጠራል። ስለ ፓስፖርቱ አጠቃቀምም ሆነ አሰጣጥ በአሁን ደረጃ በዝርዝር የሚታወቅ ነገር የለም። የመጓጓዣ ሰነዱ ግን ሁለት አይነት ሲሆን አንደኛው ለአፍሪቃ ህብረት ባለስልጣናትና ዲፕሎማቶች እንዲሁም በንግድ ምክንያት አዘውትረው ወደ ተለያዩ ሀገራት ለሚጓዙ ሰዎች የሚሰጥ፣ ሁለተኛው ደግሞ እያንዳንዱ አባል ሀገር ለማንኛውም ዜጋ የሚሰጠው መሆኑ ተገልጿል። በአሁኑ ጊዜ ከ55ቱ የአፍሪቃ ሀገራት 13ቱ ብቻ ናቸው አፍሪቃውያንን ያለ ቪዛ የሚያስገቡ ወይንም ወደ ተጓዙበት ሀገር ሲደርሱ ቪዛ የሚሰጡ ይህም በአፍሪቃውያን መካከል ለሚካሄደው የእርስ በርስ ንግድ ደንቃራ ሆኗል። አዲሱ ፓስፖርት ይህን መሰረታዊ ችግር ያቃልላል የሚል ተስፋ ተጥሎበታል። አቶ አበበ አይንቴ በኢትዮጵያ የውጭ ግንኙነት ስልታዊ ጥናት ተቋም ከፍተኛ ተመራማሪ እንደሚሉት የፓስፖርቱ ስራ ላይ መዋል ከንግዱ በተጨማሪ አፍሪቃውያን በሌሎችም ዘርፎች ይበልጥ እንዲቀራረቡ እድል ይፈጥራል። ቀደም ሲል አፍሪካውያን እርስ በርስ ከሚያደረጉት ግንኙነት ይልቅ አፍሪካውያን ከአውሮፓውያንና ወይ ከቀድሞቹ ቀኝ ገዢዎች ጋር ብቻ ነው ትውቅና ግንኙነት የነበራቸው። አሁን ግን እርስ በርስ ለመተዋወቅና ይበልጥ በታሪክ፣ በፖለቲካ፣ በኢኮኖሚ እንዲሁም በማህበራዊ ግንኙነት ለመተሳሰር ያለውን ቁርጠኝነት የሚያመላክት ነው። የመጓጓዣ ሰነዱ በመሪዎቹ ጉባኤ ላይ ይፋ ሲደረግ ተሰናባቸዋ የአፍሪቃ ህብረት ፕሬዚዳንት ንኮሳዛና ድላማኒ ዙማ እርምጃውን አወድሰዋል። በዜጎቿ ፍላጎት ላይ የተመሰረተ ጠንካራ የበለጸገችና እርስ በርስ የተገናኘች አፍሪቃን ወደ መፍጠር ግብ የሚወስድና ክፍለ ዓለሙም በዓለም የሚገባውን ቦታ እንዲይዝ የሚያደርግ ሲሉ፣ ይሁንና የአፍሪቃ ሀገሮች በርካታ የውስጥ ችግሮቻቸውን ሳይፈቱ ወደ ጋራ ፓስፖርት አጠቃቀም መሸጋገራቸው ትችቶች እየተሰነዘሩበት ነው። የመጓጓዣ ሰነዱ የሚሰጥበት መንገድ እና ስራ ላይ ከዋለ በኋላም ሊያስከትል ይችላል ተብሎ የሚፈራው መዘዝም እያነጋገረ ነው። ስለ ፓስፖርቱ አስተያየታቸውን የሰጡ አፍሪቃውያን እርምጃው ስደትን ሊያበረታታ፣ የጸጥታ ችግሮችን ሊያባብስ እንዲሁም ሌሎችም የተዘበራረቁ ችግሮችንም ሊያስከትል ይችላል የሚሉ ስጋቶች አሏቸው። አቶ አበበ አይንቴ ደግሞ እነዚህን ስጋቶች ለመከላከል ሀገራት የሚወስዷቸው እርምጃዎች ወሳኝ ናቸው ይላሉ። ስጋቶቹ ወደ መሬት አውርደን ስናያቸው አንደኛ በእያንዳንዱ ሀገር ውስጥ ያለው የፖለቲካ ሁኔታ ይህንን ያለውን ስጋት ይወስኗል። በእያንዳንዱ ሀገር ውስጥ ያለው የኢኮኖሚ ሁኔታ፣ በእያንዳንዱ ሀገር ውስጥ የሚኖረው አጠቃላይ ከጦር ቤት ሀገሮች ጋር የሚኖረው ግንኙነት ዜጎችን ይህም ፓስፖርት ተጠቅሞ ወዳልተፈለገ ዓላማ እንዳያውሉት የማድረግ ነገሩን ይወስኗል። የወቅቱ የአፍሪቃ ህብረት ሊቀመንበር የቻዱ ፕሬዚዳንት ኢድሪስ ዴቢ እና የሀያ ሰባተኛው የአፍሪቃ ህብረት የመሪዎች ጉባኤ አስተናጋጅ የሩዋንዳ ፕሬዝደንት ፖል ካጋሜ የመጓጓዣ ሰነዱ ከአፍሪቃ ህብረት የተሰጣቸው የመጀመሪያዎቹ መሪዎች ናቸው። እነርሱ የወሰዱት ፓስፖርት ለአፍሪካ ህብረት ባለስልጣናትና ለመንግስታት መሪዎች የሚሰጥ ነው። ከጊዜ በኋላም ለውጭ ጉዳይ ሚኒስትሮችም ይሰጣል ተብሏል። ለዲፕሎማቶች ይሰጣል የተባለው ፓስፖርት በእንግሊዝኛ፣ በፈረንሳይኛ በአረብኛ፣ በፖርቹጋልኛና በስዋሊ ቋንቋዎች የተዘጋጀ ነው። በመላው አፍሪቃ ያለ ይለፍ ፈቃድ ወይንም ቪዛ መንቀሳቀስ የሚያስችለውን ይህንኑ ፓስፖርት እስከ ጎርጎሮሳዊ 2020 ለተራው አፍሪቃዊ የመስጠት እቅድ ተይዟል።